የኢትዮጵያ ፕሬስ ድርጅትን ጠቅሶ የአማራ ዲሞክራሲያዊ ፓርቲ ድረገጽ እንዳሰራጨው ርዕሰ መስተዳደር ዶክተር አምባቸው መኮንን አዲስ የአመራር ድልድል በቅርቡ ሊያደርጉ ነው። ለዚህም ዋናው ምክንያት በቅርቡ የተደረገው የአመራር ለውጥና ድልድል የተፈለገውን ውጤት በአማራ ክልል ማምጣት ባለመቻሉ እንደሆነ ርዕሰ መስተዳደሩ መናገራቸውን ጽሁፉ አመልክቷል። በመሆኑም በተለያዩ የክልሉ አካባቢዎች በተደረጉ ውይይቶች የአመራር መተካካቱ ውጤታማ እንዳልሆነ፣ በቂ ልምድ የሌላቸው አመራሮች መመደባቸውና የመንግስት ሰራተኛውን በአግባቡ የሚመራው አካል ባለመኖሩ የስራ መቀዝቀዝ፣ የስራ ግዴለሽነት መስፋቱን ርዕሰ መስተዳደሩ አመልክተዋል። በዚህም ምክንያት የመንግስት ተቋማት ሰራተኞች የመጨረሻ አቅማቸውን ተጠቅመው ሊሰሩ አልቻሉም ያሉት ዶክተር አምባቸው በማህበራዊ ሚዲያ ተጥሎ ያሉ ባልታ ሀሳብ ሰለባ ሆኗልም ብለዋል። ከዚህ በፊት የተደረጉ ምደባዎች ለምን ውጤታማ እንዳልሆኑ ምሁራን ለዶቼ ቬሌ ዲደብሊው ተናግረዋል። አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የአማራ ዲሞክራሲያዊ ፓርቲ ባለፉት ምደባዎች ውጤታማ ያልሆነው የሚመድባቸው አመራሮች የክልሉን ህዝብ ፍላጎትና የፖለቲካ ድርጅቶችን አሰላለፍ የማያውቁ ስለሆኑ ነው ብለዋል። ሌላው ችግር የአዴፓ አመራሮችም ሆነ የአዴፓ የሚመራው መንግስት የሚያስቀምጣቸው አመራሮች አብዛኛው ዝም ብሎ ቢሮክራቶች የምትላቸው ናቸው። ፖለቲካል በደንብ ተረድተው በተለያየ ጭንፋ ላይ ያሉ የሀገሪቱ ጭንፋ ስልጣን ላይ የሌሉት ፖለቲከኞች የፖለቲካ ድርጅቱ አሰላለፍን ተረድቶ የአማራ ንብረት በሚመጥን መንገድ መምራት መቻል የሚችል ብዙ አመራር ከላይ የለም። ሌላው ምሁር አቶ ቻላቸው ታረቀኝ ሲሆኑ በዚሁ ዩኒቨርስቲ የፖለቲካል ሳይንስ መምህር ናቸው። እርሳቸውም ከዚህ በፊት የተደረጉ ምደባዎች በተለይም የዩኒቨርስቲ መምህራን በፖለቲካ አመራርነት ሲመደቡ የፖለቲካ ቁርጠኝነታቸው ያልተመዘነ በነበሩበት የስራ መስክ ውጤታማ ያልነበሩ ናቸው ብለዋል። ውጤታማ ያልሆነበት ምክንያት አንደኛው ከዚህ ቦታው ያመጧቸው ሰዎች መጀመሪያ የበሰለው የፖለቲካ እውቀት የሌላቸው ናቸው። ለምሳሌ ከዩኒቨርሲቲዎች የፖለቲካ ቁርጠኝነትም የሌላቸው ናቸው። ሁለተኛ፣ ሁሉም ባይሆኑም አንዳንዶች ከዩኒቨርሲቲ የተወሰዱትም ቢሆን የዩኒቨርሲቲ አመራር በነበሩበት ጊዜ በግጥመት የዩኒቨርሲቲ መምህራን ከቤት እናቀርብባቸው የነበሩ ሰዎችን ወደዛ ሲሄዱ አስተውለናል። እንዳንዶቹ አመራሮች የተቀመጡበት ቦታ ከሙያው ጋራ ግንኙነት የለውም። አንድ ሰው ለለሶ ለታች ያለ ሰው ከላይኛው ጋራ መገናኘት አለበት ማለት ነው። እንዲ አይነት አሰራር አቅም የሌላቸውን ሰዎች ነው ያመጣው። ምንጊዜ አሁንም በሚደረገው የአመራር ምደባ የክልሉን መዋቅራዊ ችግሮች የሚፈቱ ሰዎች ሊመደቡ እንደሚገባ አቶ ባንታየሁ አመልክተዋል። የተለያዩ ብ ከተለያዩ ሀገራት የተጋረጡበት እንደዚህ ሰዓት ፖለቲካዊ ሆነ የተለያዩ ችግሮች የና ደህነት ችግሮች ተረድቶ ያን ሊመራ የሚችል ያ ብቃት ያለው መሆን አለበት። ና እንደዚ ሰዎች አመጣው የሚሾሙ ከሆነ ና መሆናት ብለን መገመት እንችላለን። ነገር ግን ይህ የሚጀምረው ከላይ ነው። ከላይ የአማራ ህብረተሰብን መዋቅራዊ የሆነ ችግሮች ተረድቶ እሱን ለመፍታት የአጭር ጊዜ የመካከለኛ እና የረጅም ውጡ መ ስትራቴጂ ይችላል የሀገሪቷን ፖለቲከኛ የሆነ ለመገመት አቶ ቻላቸውም ቢሆኑ እውቀት ያላቸው ከአድሎ ነፃና ሙያና ሙያተኛን የሚያገናኝ ምደባ ሊኖር እንደሚገባ አሳስበዋል። አቅም ያላቸው ሰዎች በየደረጃው መምጣት አለባቸው። ችሎታ ችሎታ ነው ብዬ ማለት ነው። ስለዚህ ያ ካልሆነ ግን ነው አሁንም በተለያየ የቡድን አደረጃጀት፣ በተለያየ ግንኙነት ወደ አመራር የምናመጣ ከሆነ አቅም ያላቸውን አመራሮች ከተለያየ ቦታ እያለባት የግር ቦታ መያ ስላለበት የምናመጣ ከሆነ እንደ ነይፋ ውሃ ቅዳ ውሃ መልስ ይሆናል። ከዚህ ቀደም በወረዳ ዞንና ክልል ደረጃ እስከ ሰባ በመቶ የሚደርስ የአመራር መተካካት የተደረገባቸው ቦታዎች ቢኖርም የመተካካት ስራው በጥናት ያልተደገፈና በመረጃ ላይ የተመሰረተ ባለመሆኑ የተፈለገውን ውጤት አለማምጣት መቻሉ ተገልጿል። አለምነው መኮንን ለዲ ደብሊው ራዲዮ ባህር ዳር።